የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የጥፋተኝነት ውሳኔ ባስተላለፈባቸው በነ ዘላለም ወርቅ አገኘሁ ላይ የቅጣት ውሳኔ አስታውቋል። በዚሁ ፍርድ ቤት እንዲከራከርበት የተወሰነው የኢንተርኔት አምደኛ በፈቃዱ ኃይሉ የመከላከያ ምስክሮቹን አሰምቷል። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቷል። መለስካቸው አምሃ ተከታዩን ልኳል። አቃቢ ሕግ በጥቅምት ወር 2007 ዓ.ም እነ ዘላለም ወርቅ አገኘሁ በሚል የክስ መዝገብ በሽብር ድርጊት የወንጀል ክስ ከመሰረተባቸው አስር ሰዎች መካከል ጥፋተኛ የተባሉት ሦስቱ ተከሳሾች ማለትም ዘላለም ወርቅ አገኘሁ፣ ሰለሞን ግርማና ተስፋዬ ተፈሪ በዛሬው ዕለት በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የስር ቅጣት ተጥሮባቸዋል። ፍርድ ቤቱ የሦስቱንም ሰዎች የጥፋተኝነት ደረጃ በመለየት ተገቢ ነው ያለውን ቅጣትም አሳውቋል። በዚህም መሰረት የወንጀሉ ክብደት መካከለኛ ነው የተባለለት ዘላለም ወርቃገኘሁ አምስት ዓመት ከአራት ወር፣ የወንጀሉ ክብደት ቀላል ነው የተባለለት ተስፋዬ ተፈሪ ሶስት ዓመት ከአስራ አንድ ወር፣ በተመሳሳይ መልኩ የወንጀሉ ክብደት ቀላል ነው የተባለለት ሰለሞን ግርማ ሶስት ዓመት ከሰባት ወር በእስር እንዲቆዩ ፍርድ ቤቱ ወስኗል። የእስሩ ዘመን የሚታሰበውም ከተያዙበት ጊዜ ጀምሮ እንደሆነም ፍርድ ቤቱ አሳውቋል። በፍርዱ ቅር የተሰኘ ማንኛውም ወገን የይግባኝ መብቱ የተጠበቀ መሆኑን ገልጾ መዝገቡን ዘግቷል። የጥፋተኝነት ፍርድ ከተፈረደባቸውና ዛሬ የቅጣት ውሳኔ ከተሰጠባቸው ከእነዚህ ሦስቱ ተከሳሾች ሌላ በዚህ ክስ መዝገብ ተከሰው የነበሩት የቀድሞ የአንድነት አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረና አመራር አባል አቶ አብርሃ ደስታ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ፣ እንዲሁም አቶ አብርሃም ሰለሞን የቀረበባቸውን ክስ መከላከል ሳያስፈልጋቸው ፍርድ ቤቱ ቀደም ሲል በነጻ አሰናብቷቸዋል። ከዚህ በኋላ ደግሞ የቀረበባቸውን ክስ እንዲከላከሉ ከተወሰነባቸው አምስት ተከሳሾች መካከል አቶ ዮናታን ወልዴና አቶ ባሕሩ ደጉ የአቃቤ ሕግን ማስረጃዎች አጠራጣሪ ሁኔታ ላይ በመጣላቸው ክሱን ተከላክለዋል ተብለው በነጻ እንደተሰናበቱም አይዘነጋም። ይኸው ፍርድ ቤት በዛሬ ዕለት በሽብር ወንጀል ተከሰው ከነበሩት አስር የኢንተርኔት አምደኞችና ጋዜጠኞች መካከል እንዲከላከል የተበየነበትን የአቶ በፈቃዱ ኃይሉን ምስክሮች ቃል ሰምቷል። ሁለቱ ተከላካይ ምስክሮች ቀርበው በሁለት የተለያዩ ጭብጦች ላይ መስክረዋል። አንደኛው ተከሳሽ ዞን 9 የተባለው የጦማርያን ቡድን ወይንም የኢንተርኔት አምደኞች ቡድን ዓላማ ምን እንደነበረ፣ ከእያንዳንዱ አባልስ ምን ይጠበቅ እንደነበረ፣ የተከሳሹ የአቶ በፈቃዱ ተሳትፎስ ምን እንደነበረ እንዲያስረዱ ሲሆን ሁለተኛው ምስክር ደግሞ ተከሳሹ በፌዴራል አንደኛ ደረጃ ፍርድ ቤት ይቀርብ በነበረበት ወቅት ለፍርድ ቤቱ ያመለከተውንና በዛ የታዘቡትን እንዲያስረዱ ነበረ። አቃቢ ሕግ የመጀመሪያው ምስክር የሚያስረዳው ጭብጥ ተከሳሽ ይከላከል ከተባለው ጭብጥ ውጭ ስለሆነ መሰማት አይገባውም ሲል ተቃውሟል። የተከሳሽ ጠበቆች በበኩላቸው የቡድኑ ዓላማ ተከሳሽ ከጻፈው ጋር ተያያዥነት ስላለው ጭብጡን ያስረዳል ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ የአቃቢ ህግን ክርክር ውድቅ አድርጎ የሁለቱንም ምስክሮች ቃል ሰምቷል። በመጨረሻም ሁለቱም ወገኖች በሰነድ ማስረጃዎች ላይ አስተያየት ካላቸውና የክርክር ማቆሚያ ሀሳባቸውን በጽሑፍ አድርገው በሬጅስተር ጽህፈት ቤት በኩል ውሳኔው ከሚሰማበት ዕለት አስር ቀናት በፊት እንዲያቀርቡ ትእዛዝ ሰጥቷል። ውሳኔውን ለማሰማት ለሰኔ 22 ቀን 2008 ዓ.ም ቀጠሮ ይዟል። አቃቤ ህግ በዚህ ክስ መዝገብ በአሸባሪነት ክስ ከመሰረተባቸው አስር ሰዎች መካከል መሐሌት ፋንታሁን፣ ዘላለም ክብረት፣ አስማማው ኃይሌ ጊዮርጊስ ኤዶም ካሳይና ተስፋ ለሞለየስ በመንግሥት ክሳቸው ተቋርጦ ከእስር መፈታታቸው ይታወሳል። ናትናኤል ፈለቀ፣ አጥናፉ ብርሃኔ፣ አቤል ዋበላና ሶላና ሽመልስን በሌለችበት ይኸው ፍርድ ቤት አቃቤ ህግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። በፈቃዱ ኃይሉ እንዲከላከል የተወሰነበት ብቸኛው የኢንተርኔት አምደኛ መሆኑ ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ